በዲጂታል ወይም በአጠቃላይ የኢንተርኔት አጠቃቀም ላይ ያለው ነጻነት በተከታታይ 14 ዓመታት ማሽቆልቆሉን ፍሪደም ሀውስ የተሰኘ ተቋም ባወጣው ዓመታዊ ሪፖርት ላይ አመልክቷል። በጥናቱ ከተካተቱት ሀገራት ውስጥ 41 በሚሆኑት በያዝነው ዓመት ምርጫ የሚካሄድ በመሆኑ ሁኔታውን አሳሳቢ እንደሚያደርገውና ነጻና ክፍት የሆነ የኢንተርኔት አገልግሎት ዲሞክራሲ እውን እንዲሆን ወሳኝ መሆኑን የዘርፉ ባለሙያዎች አሳስበዋል። ኢትዮጵያም በጥናቱ ከተካተቱት ሀገራት መካከል አንዷ ስትሆን ኢንተርኔት ሆን ተብሎ ከሚቋረጥበት፣ የማህበራዊ መገናኛ ብዙሃን ወይም ሌሎች የግንኙነት መንገዶች ከሚታገዱበት፣ ኢንተርኔት ተጠቃሚዎች የመረጃ መረብ ላይ በሚያደርጉት እንቅስቃሴ ምክንያት የአካል ጉዳት ከሚደርስባቸውና ከሚገደሉባቸው ሀገራት ተርታ ተመድባለች። ሪፖርቱን የተመለከተው ባልደረባችን እንግዱ ወልዴ የአሜሪካ ድምጽ ቬሮኒካ ባልደረስ ኤግልስ ያዘጋባ ጋር አጣምሮ ተከታዩን አሰናድቷል። በጥናቱ ከተካተቱት 38 የአፍሪካ ሀገራት መካከል የኢንተርኔትን ነጻነት በተመለከተ ኢትዮጵያ የመጨረሻውን ደረጃ ይዛለች። የፍሪደም ሃውስ ዓመታዊ ጥናት እንዳመለከተው ኢትዮጵያ የማኅበራዊ ሚዲያ ወይም ሌሎች የግንኙነት መንገዶች የሚታገዱበት፣ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ መረቦች ሆን ተብለው የሚስተጓገሉበት፣ የመንግሥት ደጋፊ የሆኑ አስተያየት ሰጪዎች በኢንተርኔት ላይ የሚደረጉ ውይይቶችን የሚቆጣጠሩበት፣ ብሎገሮች ወይም ሌሎች የኢንተርኔት ተጠቃሚዎች በሰጡት የፖለቲካም ሆነ የማኅበራዊ ጉዳዮች አስተያየት ምክንያት ከሚታሰሩበት ኢንተርኔት ተጠቃሚዎች የመረጃ መረብ ላይ በሚያደርጉት እንቅስቃሴ ምክንያት የአካል ጉዳት ከሚደርስባቸውና በእስር ላይ ሳሉ ጭምር ከሚገደሉበት ሀገራት ተርታ ተመድባለች። በዚህ ምክንያት በፍሪደም ሃውስ መለኪያዎች መሰረት፣ በኢንተርኔት አጠቃቀም ረገድ ኢትዮጵያ ነፃ ካልሆኑ ሀገራት ተርታ ተመድባለች። የሰብዓዊ መብት ቡድኑ ፍሪደም ሃውስ በ72 ሀገራት ባደረገው ጥናት መሰረት የድህረ ገጾች መገደብ፣ የማኅበራዊ ሚዲያው ላይ የሚታየው ገደብ በኢንተርኔት ላይ የሚሰሩ የማህበራዊ አንቂዎች ለእስር መዳረግ በመላው ዓለም የኢንተርኔት ነጻነት አደጋ ላይ መውደቁን አመላካች ነው ብሏል። ኪያን ቨስቲንሰን በፍሪደም ሃውስ ተመራማሪ ናቸው። በመላው ዓለም ምርጫ የሚካሄድባቸውን አርባ አንድ አገራት ተመልክተናል። ፓርቲዎችና እጩዎች የተለያዩ ምልክቶችን ለማስተላለፍና ብዛት ያላቸውን ድምፅ ሰጪዎች ለማግኘት ሰው ሰራሽ ልቀትን መጠቀማቸውን ታዝበናል። ይህ በዲሞክራሲ ላይ ያለንን አመኔታ የሚሸረሽርና ድምፅ ሰጪዎችን የሚያሳስት እንደሆነ ተመራማሪው አክለው ተናግረዋል። በኢንዶኔዥያ ሁለቱ ፕሬዝደንታዊ ተፎካካሪዎች አኒየስ ባስዌዳን እና ፕራቦዋ ሱቦአንቶ አረብኛ ቋንቋ መናገር እንደማይችሉ እየታወቀ ሙስሊም ድምፅ ሰጪዎችን ለመሳብ ሲባል አረብኛ እንደሚናገሩ ተደርጎ የሐሰት ቪዲዮ ተቀናብሮ ተሰራይቷል። በወቅቱም ሐሰተኛ መረጃዎችን በማጣራት ላይ የሚሰሩት ማህበራዊ አንቂዋ ሳንቲ አስቱቲ በጉዳዩ ላይ ለቪኦኤ አስተያየታቸውን ሰጥተው ነበር። በምርጫ ወቅት በፌዝ መልክ የሚተላለፉ መልእክቶች ተቀናቃኞችን ለማሳቃት ብቻ ሳይሆን የሚደግፉትን እጩ አጉልቶ ለማቀረብም ጥቅም ላይ እየዋሉ ነው። ቢሆንም በፍሪደም ሀውስ ጥናት ኢንዶኔዥያ በአስከፊ ደረጃ ላይ አልተመደበችም። በቻይና ገዢው የኮሚኒስት ፓርቲ በኦንላይን ላይ የሚደረግን ተቃውሞ ላለፉት አስር ዓመታት ሲገድብ ቆይቷል። በዚህ ዓመትም ኪያን ቨስቲንሰን እንደሚሉት ብቸኛዋ የኢንተርኔት ነፃነት ገዳቢ ሀገር አይደለችም። የሚያንማር ሰራዊት በአገሪቱ የሚገኙትን ተቃዋሚዎች የኢንተርኔት አጠቃቀም ለመገደብ በስፋት ሳንሱር በማድረግና በመከታተል ላይ ነው። የፍሪደም ሃውስ ሪፖርት ሁሉም ነገር ተስፋ አስቆራጭ እንዳልሆነም አመልክተዋል። በአፍሪካዊቱ ዛምቢያ የሚገኙ የሲቪል ማኅበራት በዲጂታል መስክ ላይ የሚደርሰውን ጫና ተከላክለዋል። ቺሊ ደግሞ በኦንላይን ላይ ሰብአዊ መብትን ለማስከበር ከለላ ማድረጓ ተጠቅሰዋል። በአሜሪካ ፕሬዝደንታዊ ምርጫው በተቃረበበት በዚህ ወቅት ኢንተርኔት የተነቃቃ የተለያዩ ሀሳቦች የሚስተናገዱበትና ነጻ መሆኑን ጥናቱ አመልክተዋል። ነገር ግን በአገር ውስጥ ባሉም ሆነ በውጭ ተዋናያን አማካኝነት የሚሰራጩ አሳሳች መረጃዎች በኢንተርኔት ላይ እንደሚታዩ የፍሪደም ሐውሱ ባልደረባ ኪያን በስቲንሰን ያስጠነቅቃሉ። እነዚህም ከሩሲያና ከቻይና መንግስታት ጋር ግንኙነት ያላቸው አካላት ናቸው። በኢራን መንግስት የሚደገፉ ተዋንያንም በፕሬዚዳንታዊ ምርጫ ዘመቻዎች ላይ ማነጣጠራቸውን ተመልክተናል። በዲጂታል መስክ በሚታየው የነጻነት ሁኔታ ላይ ትኩረት እንዲደረግ በማድረግ ፖሊሲ አውጪዎችና የግል ዘርፉ በተለይም በምርጫ ወቅት ሰዎች በነጻነት ኢንተርኔትን መጠቀም እንዲችሉ መላዎችን እንዲፈጥሩ ያደርጋል የሚል ተስፋ እንዳላቸው የመስኩ አጥኚዎች ይናገራሉ። በጥናቱ ከተካተቱት ሰባ ሁለት ሀገራት ውስጥ በ27ቱ የሰብአዊ መብት ጥበቃው እጅግ ተዳክመዋል። ቻይናና ሚያንማር የኢንተርኔት ነጻነትን በተመለከተ በዓለም እጅግ አስከፊ ሀገራት ሆኖ ተመዝግበዋል። በግል ኔትወርኮች ወይም ቪፒን ላይም ያላቸውን ክልከላ አጠናክረዋል። አይስላንድ በኢንተርኔት ነጻነት አንደኛውን ደረጃ ስትይዝ፣ አፍሪካዊቷ ዛምቢያ ደግሞ ከፍተኛ መሻሻል ያሳየች ተብላ ተጠቅሳለች። በየዓመቱ የሚካሄደው ጥናት ለመጀመሪያ ጊዜ በተመለከታቸው ቺሊ እና ኔዘርላንድስ በመረጃ መረብ ላይ ሰብዓዊ መብትን እንደሚያከብሩ ተስተውሏል። በጥናቱ ከተካተቱት አገራት ውስጥ ሦስት አራተኛ በሚሆኑት ሐሳባቸውን በሰላማዊ መንገድ የገለጹ ሰዎች ጭምር እስከ አስር ዓመት በሚደርስ እስራት ተቀጥተዋል። በአርባ ሦስቱ ሀገራት ሰዎች በመረጃ መረብ ላይ ሐሳባቸውን በማካፈላቸው ብቻ አካላዊ ጉዳት ደርሶባቸዋል ወይም ተገድለዋል። የትጥቅ ግጭት በሚካሄድባቸው ሀገራት ደግሞ የኢንተርኔት መዘጋት ወይም መረጃ መረቦችን በመጠቀም ሐሳባቸውን በሚገልጹ ሰዎች ላይ በሚደርስ የበቀል እርምጃ ምክንያት ግጭቶቹ ከሚያስከትሉት ጉዳት በተጨማሪ አደገኛ ሁኔታዎችን እንደሚፈጥርባቸው ተጠቁሟል። ሳንሱር እና በኢንተርኔት ላይ የሚወጡ መረጃዎችን አጣሞ ማቅረብ የምርጫ ውጤቶች ወደተፈለገው ተፈለገው እንዲያጋድሉ ድምፅ ሰጪዎች በእውነተኛ መረጃ ላይ ተመስርተው የራሳቸው ውሳኔ ላይ እንዳይደርሱና ድምፃቸው ተሰሚነት እንዳያገኝ አድርገዋል። ይህም በጥናቱ ከተካተቱትና ለምርጫ በሚዘጋጁ ወይም ምርጫ ባከናወኑት ሀገራት ውስጥ ቢያንስ በ27ቱ ተስተውሏል። በጥናቱ ከተካተቱትና ለምርጫ በሚዘጋጁ ወይም ምርጫ ባከናወኑት ሀገራት ከግማሽ በላይ የሚሆኑት ደግሞ ይህን ችግር ለመቅረፍ እርምጃዎችን ወስደዋል። በመረጃ መረብ ላይ የሚደረግ ሳንሱርና መረጃን አጣሞ ማቅረብ እጅግ እየጨመረ መምጣቱን የፍሪደም ሀውስ ጥናት አመልክተዋል። ጥራት ያለውና አስተማማኝ መረጃ ያለመኖር ሰዎች አስተሳሰባቸውን እንዳይቀርጹ ሐሳባቸውንም እንዳይገልጹ በማኅበረሰባቸው ውስጥ ውጤታማ ተሳትፎ እንዳያደርጉ እንዲሁም መንግስትንም ሆነ ተቋማትን ተጠያቂ ለማድረግ እንዳይንቀሳቀሱ ይገድባል ሲል ጥናቱ አመልክቷል። ተአማኒነት ያለው የመረጃ መረብ ለመገንባትና ለኢንተርኔት ነጻነት በቁርጠኝነት መስራት እንደሚያስፈልግም ጠቁሟል። በዓለም ከሚገኙ ኢንተርኔት ተጠቃሚዎች ውስጥ 86.7 በመቶ የሚሆነውን ህዝብ የሸፈነው ጥናት 35 በመቶ የሚሆኑት ነፃ እንዳልሆኑ አመልክተዋል። 17 በመቶ የሚሆኑት ተጠቃሚዎች ብቻ ነፃ እንደሆኑም ተመልክተዋል። በዓለም አምስት ቢሊዮን የሚሆነው ሕዝብ የኢንተርኔት ተጠቃሚ ሲሆን በፍሪደም ሃውስ 14ኛው ጥናት መሠረት 79 በመቶ የሚኖሩት ፖለቲካዊ፣ ማኅበራዊ ወይም ሃይማኖታዊ ጉዳዮችን የተመለከቱ ጽሑፎችን በኢንተርኔት በማጋራታቸው ብቻ ለእስር በሚዳረጉባቸው ሀገራት ነው። በጥናቱ መሰረት 67 በመቶ የሚሆኑት ደግሞ የሚኖሩት በኢንተርኔት ላይ ባሰፈሩት መልእክት ምክንያት ለጥቃት በሚጋለጡበት ወይም በሚገደሉበት አገራት ውስጥ ነው። በኢትዮጵያ ያለውን የኢንተርኔት አጠቃቀም ስንመለከት በያዝነው የፈረንጆች ዓመት መጀመሪያ ላይ በተደረገ ዳሰሳ በኢትዮጵያ 24.83 ሚሊዮን የኢንተርኔት ተጠቃሚዎች እንዳሉና ይህም ከአጠቃላይ ህዝቡ 14.4 በመቶ እንደሆነ ዴታ ፖርታል የተሰኘና እንዲህ አይነት ጉዳዮችን በመላው ዓለም የሚከታተል ተቋም አመልክተዋል። በዚህ መሠረት በኢትዮጵያ 103.3 ሚሊዮን የሚሆነው ህዝብ፣ ወይም 80.6 በመቶ የሚሆነው ህዝብ የኢንተርኔት ተጠቃሚ እንዳልሆነ የድርጅቱ ዳሰሳ ያመልክታል። በተመሳሳይ ወቅት ኢትዮጵያ 7.05 ሚሊዮን የሚሆኑ የሶሻል ሚዲያ ተጠቃሚዎች እንዳሏትና ይህም ከአጠቃላይ ህዝቡ 5.5 በመቶ እንደሆነም የዴታ ፖርታል ሰነድ ያመልክታል። 77.39 ሚሊዮን የተንቀሳቃሽ ስልክ ተጠቃሚዎች እንዳሉና ይህም ከአጠቃላይ ህዝቡ 60 ነጥብ 4 እንደሆነም ተመልክተዋል። አድማጮቻችንና ተመልካቾቻችን በፍሪደም ሃውስ ሪፖርት ላይ የኢትዮጵያ መንግሥት ባለሥልጣናት አስተያየት እንዲሰጡ ያደረግነው ሙከራ አልተሳካም። ወደፊት የመንግሥትን አስተያየት ካገኘን ይዘን እንቀርባለን።